የዶክተር መረራ ጉዲናን መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት አሳስበዋል። ዶክተር መረራ ሰላማዊ ታጋይ መሆናቸውን እናውቃለን ያሉት እነዚህ የፖለቲካ ሰዎች መንግሥት መፍትሄ እንዲሰጥ ጥሪ አቅርበዋል። የዶክተር መረራ መታሰር በሰላማዊ ትግሉ ላይ ተጽዕኖ ያሳድራል ብለዋል። ለቪኦኤ ቃላቸውን የሰጡት እነዚሁ የፖለቲካ ሰዎች እስክንድር ፍሬው ዝርዝሩን ልኮልናል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖለቲካ እምነት የተለያዩ አካሄዶችን ያማከለ አቋም ያራምዳሉ። መገንጠልን የሚደግፉ አንዳንድ የኦሮሞ ድርጅቶችን በሀሳብ ሞግተዋል፣ በብዕር ተከራክረዋል። ለኦሮሞ ሕዝብ የሚያዋጣው በቁጥሩና በቆዳ ስፋቱ ልክ መብቱን ማስከበር እንደሆነም በአደባባይ የሚናገሩት እምነታቸው ነው። እንደ ቁመታችን መብታችንን እናስከብራለን የሚለው አባባላቸው የዚህ አቋማቸው ማሳረጊያ ሆኖ ዘልቋል። በቋንቋ ላይ የተመሰረተን ፌዴራሊዝም ከሚተቹ ወገኖች ጋርም ዶክተር መረራ አይስማሙም። በዚያው ልክ ግን እንደዚህ አይነቱ ፌዴራሊዝም ዲሞክራሲያዊና በትክክል የሚተገበር መሆን እንዳለበት በመግለጽ ከገዢው ፓርቲ ጋር ተሟግተዋል። በእነዚህ አቋሞቻቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ የቆዩት ዶክተር መረራ ጉዲና ሰሞኑን የአስቸኳይ ጊዜ አዋጁን ክልከላ ተላልፈዋል በሚል መታሰራቸውን መንግስት አስታውቋል። የኚህ ታዋቂ ፖለቲከኛ መታሰር እንደሚያሳስባቸው የተቃዋሚ ፓርቲ መሪዎች ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ የዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔ ከበደ የእርሳቸው መታሰር በሰላማዊ ትግሉ ላይ ከፍተኛ ተጽዕኖ ያሳድራል ይላሉ። አጠቃላይ ለሰላማዊ ትግሉ ሂደት እንቅስቃሴ፣ ግን ከምንም በላይ ዶክተር መራራ መታሰር በእጅጉ ይጎደዋል ብለን እናስባለን። ስለዚህ መንግስት ከተቃዋሚ ፓርቲዎች ጋር አደርገዋለሁ ብሎ ጥፋት ሊሆን ይችላል ብለን እናስባለን። ምክንያቱም የኒ ሰውየ መታሰር ለፖለቲካው፣ ለዲሞክራሲያዊ ግንባታ ቀላል አስተዋጽኦ ያላደረጉ ሰው ናቸው እና ስለዚህ ባላቸው ተሞክሮ እና ባላቸው የትግል ሂደት ወቅት ለሰላሙ፣ ለሰላማዊ ትግሉ ኮሚሽ ጋር የሚደረገው ማንኛውም አይነት ውይይት በጥርጣሬ አይን እንድናየው ነው የሚያደርገን። የመላው ኢትዮጵያ አንድነት ድርጅት መያድ ፕሬዚዳንት ዶክተር በዛብህ ደምሴ ሌላው አስተያየት ሰጪ ናቸው። መንግስት ለጉዳዩ እልባት ሊሰጥ እንደሚገባ ይመክራሉ። እሳቸው እዛ ስብሰባ ላይ የተገኙት ሽብርተኞች ተብለው በእኛ መንግስት የተፈረጁት አካላት አይደለም የጋበዛቸው የጋበዛቸው የአውሮፓ ፓርላማ ነው። አሁን ሆነ የተባለውን መንግስት በሆደ ሰፊነት በመመልከት በትዕግስት ተመልክቶ እልባት እንዲሰጠው ነው። እኔ እንዳው ለማሳሰብ የሚወደው ምክንያቱም እኔ ዶክተር መራራን ለብዙ ጊዜ ነው የማውቃቸው። ዶክተር መራራ ጉዲና ሽብርተኝነትን በከፍተኛ ደረጃ የሚቃወሙ በሰላማዊ ትግል የሚያምኑ ሰው መሆናቸውን ነው የማውቀው። ስለዚህ መንግስት ሰላማዊ ታጋይ መሆናቸውን ተረድቶ የሚያውቀውም ይመስለኛል መልስ ቢሰጥና፣ ሰውየውንም ደግሞ ነፃነታቸውን እንዲያከብርላቸው እመኛለሁ። የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ዶክተር መረራ ሰላማዊ ታጋይ መሆናቸውን አስታውሰዋል። በመንግስትም ሆነ በእርሳቸው በኩል ያለው ሁኔታ ታይቶ ፖለቲካዊ መፍትሄ ሊፈለግ እንደሚገባ ይናገራሉ። ዶክተር መረራ ጎዴና እኔ እስከማውቀው የኢትዮጵያ ሕዝብ ብቻ ሳይሆን የኢትዮጵያ መንግስት በጣም የሚያከብራቸው ሰው ናቸው። በቅርቡ እንኳን በአንድ ስብሰባ ላይ መታገል ካለባችሁ እንደ ዶክተር መረራ ጎዴና ሕጋዊ በሆነ መንገድ በሰለጠነ መንገድ ትልቅ ባለስልጣን ስናገሩ ሰምቻለሁ። እንግዲህ አሁን የተፈጠረውን ሁኔታ ሳየው በእርግጥ በመንግስት በኩልም ያለውን ማየት ያስፈልጋል። እንግዲህ ፕሮፌሰር በተለይ ከአዲሱ አዋጅም ከነባሩ የሽብርተኛ የጸረ ሽብርተኛ አዋጅ ማኳያ ያላዩት ነገር ካለ ያንን ከመንግስት ጋር መነጋገርና መፍታት የሚያስፈልግ ይመስለኛል። በተረፈ ግን እኔ እስከማውቀው የሁለቱንም ወገን አይቶ ዶክተሩ ያልተረዱት መንገድ ካለ ያንን ተነጋግረው ከመንግስት ጋር ተነጋግረው ወደ መፍትሔ ማግኘቱ የሚሄዱበት መንገድ ላይ ማተኮሩ ይቻላለ እንጂ በሁለቱም ወገን የሚካረሩበት ልህ የሚጋቡበትን ነገር ፕሮቮክ ማድረጉ ጠቃሚ አያደርግም። እንደ እሳቸው ሁነን እንደ ቤተሰቦቻቸው ቅርብ ሰዎቻቸው ሁነን ካየን ፐይኑን መጋራት ካለብን የእሳቸውን ፖለቲካዊ መፍትሄ የማግኘቱ ላይ ጠንክሮ መስራት የሚያስፈልግ ይመስለኛል። ዶክተር መረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው እንደሆነ የኢትዮጵያ መንግስት መግለጹ ይታወሳል። ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ ነበር የገለጹት። ፕሮቪዥን ኢን ስቴት ኦፍ ኢመርጀንሲ ዳት ፎር የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ ውስጥ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከሕግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን። የዶክተር መረራ መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች ለማሳተፍ ቃል በገባበት ለተግባራዊነቱም እየተንቀሳቀሰ ባለበት ወቅት ነው። አስተያየት ሰጪዎቹም ሁኔታው እንደዚህ አይነቱን ሂደት ይጎዳል ባይ ናቸው። ዶክተር ነገሪ በዚህ ጉዳይ ላይ ምላሽ ሲሰጡ ስጋቱን እንደማይጋሩት ነበር የጠቆሙት። የኢትዮጵያ መንግስት በዶክተር መረራ ጉዲና መታሰር ላይ የሰጠው ተጨማሪ ማብራሪያ የለም። ዶክተር መረራ ጉዲና ከተቃዋሚ ፓርቲ መሪነታቸው በተጨማሪ የቀድሞው የኢትዮጵያ ፓርላማ አባል ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።